ሰሜን ኮሪያ ትናንትና ያካሄደችውን የተወንጫፊ ሚሳይል ሙከራ ጃፓንና ደቡብ ኮሪያ አውግዘውታል። ሙከራው የተካሄደው ፒዮንግያንግ የኒውክሌየር ጦር መሳሪያ ማምረቷን እንድታቆም ዓለም አቀፍ ማስጠንቀቂያ እየተሰጣት ባለበት በዚህ ወቅት ነው። በዋይት ሀውስ ቤተ መንግስት መግለጫ መሰረት ሰሜን ኮሪያ ትናንትና የሞከረችው ባለመካከለኛ ርቀት ተወንጫፊ ሚሳይል ባለፉት ወራት ከተኮሰቻቸው ያነሰ ርቀት የሚወነጨፍ ነው። ዝላቲሳ ሆክ ያደረሰችን አጭር ዘገባ አለ ሰሎሞን ክፍሌ ያቀርበዋል። ዓለም አቀፉን ማኅበረሰብ የሚፈታተን ድርጊት ነው ብለውታል የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ይህን የትላንቱን የሰሜን ኮሪያ ቦሊስቲክ ሚሳይል ሙከራ። ኖርት ኮሪያ ፎርስ ኮንዳክተድ ቦሊስቲክ ሚሳይል ላንች ዋንስ አጋን ኦንሊ ዋን ዊክ ስንስ ላስት ሚሳይል ላንች ሰሜን ኮሪያ እንደገና የቦሊስቲክ ሚሳይል የተኮሰችው ከአንድ ሳምንት በፊት ሌላ ሚሳይል ካመጠቀችና ከዓለም አቀፍ ማኅበረሰብም ጠንካራ ማስጠንቀቂያ ከተሰጣት በኋላ ነው። ይህ የሚያመለክተው ሰሜን ኮሪያ ዓለም አቀፉ ማኅበረሰብ ጉዳዩን በሰላም ለማብቃት የያዘውን ጥረት መቃረኗን ነው። ፒዮንግያንግ የኑክሊየር ጦር መሳሪያ እንድትሰራ እንደማትፈቅድ ዩናይትድ ስቴትስ ታስታውቃለች። ፕሬዚደንት ዶናልድ ትራምፕ ግን ዲፕሎማሲያዊው መንገድ እንዲቀድም እፈልጋለሁ ብለዋል። ፕሬዚደንቱ ፒዮንግያንግ የኒውክሌር ጦር መሣሪያ ባለቤት የመሆን ፍላጎቷን እንድትተውም ዢ ጂንፒንግ ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ እንዲጠቀሙ ጠይቀዋቸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትላንት ከፋክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ጥረቶቹ ውጤት አስገኝተው ስለመሆናቸው አሁን ለማወቅ ጊዜው አጭር ነው ብለዋል። ሺንዞ አቤ ግን ተጽዕኖ በቻይና ብቻ ሳይሆን ስፋት ባለው ዓለም አቀፍ ደረጃ እንዲሆን ጠይቀዋል። ጥረቶቹን ከደቡብ ኮሪያና ከዩናይትድ ስቴትስ ጋር ብቻ ሳይሆን ቻይናና ሩሲያንም እንዲጨምር በጥንቃቄ ማቀናበሩ በጣም አስፈላጊ ነው። ያ ሲሆን ጉዳዩን በቆራጥነት ልንወጣው እንችላለን። ደቡብ ኮሪያ አዲስ ፕሬዝደንት ባለፈው ወር ካገኘች በኋላ ከሰሜኑ ጎረቤቷ ጋር ያላትን ፍጥጫ በሰላም ለመጨረስ እንደምትፈልግ አስታውቃለች። የውጭ ጉዳይ ሚኒስቴር መስሪያ ቤቷ ግን ጠንካራ ማስጠንቀቂያ ሰጥቷል። በመንግሥታችንና በዓለም አቀፉ ማኅበረሰብ ላይ የሚካሄደው ይህን ተንኳሽ ድርጊት እናወግዛለን የሚል የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም በነገው ዕለት በጉዳዩ ላይ አስቸኳይ ስብሰባ ጠርቷል።